እሺ፣ እግዚአብሔር አምላካችንን እናመሰግናለን። ዛሬ የምናየው መልእክት መዝሙረ ዳዊት 48 ቁጥር 14 ላይ የተመሰረተ ነው። በንባብ እንዳዳመጥ ነው። ግን ርዕሴ ይህ እግዚአብሔር አምላካችን ይመራናል የሚል ነው። እና ስንመለከተው አንዳንድ እውነቶችን እንጨብጣለን ግን አጭር ጸሎት አብረን እንጸልይ እስኪ። ቅዱስና ታላቅ የሆንክ ሁሉን የምትችል ሁሉን የምታውቅ የሰማይና የምድር ፈጣሪ የሚታዩትንና የማይታዩትን ነገሮች ሁሉ ወደ ሕልውና ያመጣህ ታላቁ አምላክ እግዚአብሔር ስለዚህ ጊዜ እናመሰግንሃለን። አቤቱ በመካከላችን እየተመላለስክ ስለሆነ፣ አምልኳችንን እየተቀበልክ ስለሆነ ክብር ሁሉ ላንተ ይሁን። አሁንም ቀሪውን ጊዜያችንን ባርክልን እያንዳንዳችንን በቃልህና በመንፈስህ ጎብኘን። በዚህ ሁሉ ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ይሄ መዝሙር በጣም አስደናቂ መዝሙር ነው እና ይህንን ርዕስ የሰጠሁበትና ይህንን መዝሙር የመረጥኩበት ምክንያት ይህንን የምዕራባውያኑን አዲስ ዓመት በምናከብርበት በዚህ ጊዜ ልባችንና ወይም ወደምንገባበት ወደዚህ አዲስ ዓመት በምናስብበት ጊዜ ልባችንና አይምሯችን መያዝ ያለበት አንድ መርሆ እንዳለ አምናለሁ እና ይሄን በየቸርቹ ያደርጉታል እና ታዲያ ይህንን መዝሙር ለዚህ ሀሳብ መርጫዋለሁ እና ሁለት ትርጉሞችን የተለያዩ ትርጉሞችን ከእንግሊዝኛው ጋር ላሳያችሁ ፈልጋለሁ። ወደ መልእክቱ ውስጥ ከመግባቴ በፊት በመጀመሪያ ይሄ የምንከተለው የምናነበው መጽሐፍ ቅዱስ የቀዳማዊ ኃይለ ሥላሴ ትርጉም የሚባል ነው። የ1962 ዓ ምት ትርጉም ነው እዚህ ስላይዱ ላይ እንደምታዩት እና ምንድን ነው የሚለው ለዓለምና ለዘላለም ይህ አምላካችን ነው፣ እሱም ለዘላለም ይመራናል ነው የሚለው ግን የ1879 ትርጉም የአባ ሩቢ ወይም የአባ አብርሃም የሚባለው የመጀመሪያው የአማርኛ ትርጉም የዛሬ መቶ ምናምን ሁለት መቶ ምናምን ዓመት ሆኖታል። የ1879 ትርጉም ነው እሱ እንደዚህ ነው የሚለው ይህ አምላክ ተመልከቱ ልዩነቱን። ይህ አምላክ ለዘላለም አምላካችን ነውና ብሎ እሱ እስከ ሞት ወዲያ ድረስ ይመራናል ይላል። በጣም የሚገርም ነው። በትክክል የእብራውያኑን ቃል የእብራይስጡን ቃል የብራይስጡን ቃል እንዳለ ነው ያስቀመጠው። እና በእንግሊዝኛ እንደዚህ ነው የሚለው ኪንግ ጄምስ ፎር ዚስ ጎድ ኢዝ አወር ጎድ ፎር ኤቨር ኤንደቨር ሂ ዊል ቢ አወር ጋይድ ኢቨን አንቱ ዴዝ ነው የሚለው። እና የእንግሊዝኛውም ጥሩ ጠጋ ብሏል። እና የአማርኛው የተሻለ የሚሆንበትን መንገድ በኋላ እናገራለሁ። እና ቃሉን ስታውት በትክክለኛው ልክ ከእንግሊዝኛውም ከእብራውያን ውስጥም ላይ የተጻፈው ይህ አምላክ ይሄ እግዚአብሔር እግዚአብሔራችን ነው ነው የሚለው ይሄ እግዚአብሔር እግዚአብሔራችን ነው። ለምን ጊዜ ለዘላለም እግዚአብሔራችን ነው ብሎ ነው የሚናገረው እና ይህ 1962ቱ አንዱን እግዚአብሔር ቆርጦ አውጥቶታል። ለዚህ ነው አዲስ ትርጉም የሚያስፈልገው። እና አንዱን እግዚአብሔር ቆርጦ አውጥቶታል። እና የሚገርም ነው። አሁን እኔ ተርጓሚዎቹን ብሌም አላደርግም ምክንያቱም ጊዜ ስላይደለም እና ይህንን ጥቅስ በሚገባ መረዳት ለሕይወታችን በጣም ጠቃሚ የሆነ የሕይወት መርሆን ይሰጠናል። አሁን ሲቀጥል ሀሳቡ ምንድን ነው የሚለው የጥቅሱ ሁለተኛ ክፍል ይሄው እግዚአብሔር አምላካችን የሆነው ይሄ እግዚአብሔር አምላካችን ነው ብሎ ይሄ እግዚአብሔር ራሱ ደግሞ ለዘላለም ምን ያደርገናል? ይላል ይመራናል ይላል። ከሃይማኖት ጋር የተያያዘ አይደለም። ቀጥታ የተያያዘው ከማን ጋር ነው? ከእግዚአብሔር ጋር ነው። እና እግዚአብሔር የሚፈልገው እኛ ልዩ ሃይማኖተኞች እንድንሆን ሳይሆን ከሱ ጋር ቀጥታ የሆነ ግንኙነት እንዲኖረን እና በሱ በአምላካችን እንድንመራ ነው እና ይሄ ጥቅስ በጣም አስደናቂ ነው። እኔ ሁልጊዜ ሳነበው፣ ኢቭን በዚህ በ1962ቱ ሳነበው በጣም ነው ልቤን የሚነካኝ እና የሚያስደንቀኝ እና ለዘላለም እግዚአብሔር አምላካችን ሆኖ መሪያችን መሆኑን የሚያሳይ ክፍል ነው እና ታዲያ አንዳንድ ነጥቦችን ማሳየት ለእናንተ እፈልጋለሁ ምክንያቱም በአዲሱ ዓመት ውስጥ ከእግዚአብሔር የተለየ መሪ ሊኖረን አያስፈልግም ያስፈልግም። እግዚአብሔር የሚባለው አምላክ ራሱ እኛን ለመምራት ፈቃደኛ ሆኖ ራሱን ስለሰጠ በሱ መመራት በጣም አስደናቂና እጅግ ክብር እንደሆነ በማሰብ ነው። ታዲያ የመጀመሪያ ሀሳቤ የምናገረው ይህ እግዚአብሔር አምላካችን ነው የሚለውን ራሱን የመጀመሪያውን ሀረፍተ ነገር ነው የአማርኛውን የ1879ን ነው የምወስደው። ይህ አምላክ ለዘላለም ምናችን ነው? አምላካችን ነውና፣ እንደምታዩት ቅድም የእንግሊዝኛውን ሳሳያችሁ ኤግዛክትሊ፣ የእንግሊዝኛውን ቁጭ ነው ያደረገው ይሄ 1879 እና የብራይስጡንም ነው ቁጭ ያደረገው። ግን ይሄ ሁለተኛው ክፍል የብራይስጡና የእንግሊዝኛው ትንሽ ልዩነት አለው። በኋላ ስደርስበት እነግራቸዋለሁ። ግን ክሊርሊ ያስቀመጠው ታዲያ የአማርኛው ነው፣ አሁንም የእንግሊዝኛው ሳይሆን። እና ለምንድን ነው እንደዚህ የምለው ትርጉም ላይ ትንሽ እንትን ስላለኝ ነው፣ ሴንሲቲቭ ስለሆንኩና ትርጉም ላይ ያለውን እውነተኛ የእግዚአብሔርን ቃል ማየት አስፈላጊ ስለሆነ ነው። እና እንደምታዩት ታዲያ ይህ እግዚአብሔር አምላካችን ነው የሚለውን ስትመለከቱ ክፍሉ እግዚአብሔር የሚባለው አምላክ ይሄ አምላካችን ይህ አምላካችን ለዘላለም አምላካችን ነው የሚለውን ወይም ደግሞ ይህ የእንግሊዝኛው ሁለት ጊዜም ጎድ ነው ያለው ይህ ጎድ ለዘላለም ጎዳችን ነው ነው የሚለው የኛ የኛ አምላክ ነው። ስለዚህ ይህንን ነገር ስንመለከት በጣም አስፈላጊ የሆነ አንድ ቁልፍ ቃል እንድታየው እፈልጋለሁ። ይሄ ቁልፍ ቃል ወደዛ ከመምጣቴ በፊት ይሄ ቃል የሚለው እግዚአብሔር የሚባለው አምላክ አምላካችን ነው ብቻ አይደለም ያለው። ወይም ደግሞ የሰማይና የምድር ፈጣሪ አምላካችን ነው ብቻ አይደለም ያለው። እዚህ እስላይዱ ላይ ጽፌዋለሁ። ይህን ግን በጣም አስደናቂ በሆነ መንገድ የዚህ የ1879 ያስቀመጠው እና ዚም ጋ 1962 ላይ ይህ የሚለው ቃል ነው። ይህ የሚለው ቃል በእንግሊዝኛ ዚስ ነው እንደምታቁት እና ይሄ ይህ የሚለው ቃል በአማርኛ ገላጭ ተውላጠ ስም ነው። በእንግሊዝኛ ዲሞንስትሬቲቭ ፕሮናውን የምንለው ነው። እና ገላጭ ነገር ነው። ይሄ አንድን ነገር ለማሳየት ለማስረዳት የሚጠቅም ቃል ነው እና በጣም አስደናቂ ቃል ነው። ፕሮናውን ነው ተውላጠ ስም ነው። ግን ገላጭ ነው እና የሚገልጠው ስለማን ነው? ስለ እግዚአብሔር ነው። ይሄ እግዚአብሔር ብሎ ነው። አሁን ከሌሎች እግዚአብሔር አምላካችን ነው፣ እግዚአብሔር የሰማይና ምድር ፈጣሪ ነው ምናምን ከሚለው እነሱ ስተት የለባቸውም። ግን እዚህ ጋር በተለየ መልኩ የምንናገረው የምንናገረውና የምናወራው ስለተለየ አምላክ እንደሆነ ለማሳየት ነው። እስራኤላውያኑ በመንፈስ ቅዱስ ተሞልቶ ተመርቶ ይህንን መዝሙር የጻፈው በተለይ ዳዊት ነው የጻፈው ይህንን ያስቀመጠበት ምክንያት እና አሁንም በመድገም ይህ እግዚአብሔር ይህ እግዚአብሔር የሚለውን ነገር ስናስብ ምን አይነት እግዚአብሔር፣ የቱ እግዚአብሔር የሚለውን ጥያቄ ስንጠይቅ በጣም በግልጽ ይህ እግዚአብሔር የሚለው የሚያሳየው መዝሙር ውስጥ ካሉ ከተለያዩ ጥቅሶች አኳያ የተለየና የኛ የሆነውን እግዚአብሔር ነው። እና ቁጥር አንድ ላይ መጣለሁ። አሁን መዝሙር 48ን ነው እያሳየኋችሁ ያለሁት። መዝሙር 48 ቁጥር አንድ ላይ ስንመጣ ይሄ እግዚአብሔር የተባለበት ምክንያት እግዚአብሔር ራሱ ስለተገለጠ ነው። እዛ ጋር ቁጥር አንድ ላይ ምን ይላል? ይሄ እግዚአብሔር ትልቅ እግዚአብሔር ነው ብሎ ነው የሚናገረው። ይህ እኛ አምላካችን የምንለው እግዚአብሔር ይሄ እግዚአብሔር ምን አይነት እግዚአብሔር ነው? ትልቅ እግዚአብሔር ነው። እንደ ሌሎች አማልክት አይደለም። በእርግጥ ይሄ መጽሐፍ ቅዱሳዊ በሆነ አነጋገር እንደ ሌሎች አማልክት አይደለም የሚለውን ስንጠቅስ መጽሐፍ ቅዱስ ሌሎች አማልክት አሉ የሚል እውቅና በመስጠት ሀሳብ ላይ አይደለም ያሉ እግዚአብሔር ራሱ ዘጸአት ላይ ብታነቡ ከእኔ በቀር ሌላ አምላክ አይሁንላችሁ ብሎ ሲናገር ሌሎች አማልክት አሉ ማለቱ አይደለም። ሰዎች የፈጠሯቸው የፈጠራ የኢማጂኔሽን ጣዖታት አሉ እነዛን ነው እግዚአብሔር እየተናገረ ያለው እና ይሄ እግዚአብሔር የእኛ እግዚአብሔር ከሌሎች እግዚአብሔር ጋር በፍጹም ሊወዳደር አይችልም፣ ከሌሎች አማልክት ጋር። ኦፍኮርስ ሌሎች አማልክት የሉም ሰዎች አምላኮች ናቸው የሚሏቸው እና የእኛ አምላክ በጣም የተለያዩ ናቸው። አሁን አንዳንድ ሃይማኖቶች ውስጥ መግባት አልፈልግም። አንዳንድ ሃይማኖቶች አሉ በዓለም ላይ አሁን ገናና እየሆኑ የሆኑ ያሉ የእነሱ አምላክ ነው የሚሉት፣ የሚሏቸው አማልክት የእኛን እግዚአብሔር አይወክሉም። የእኛ እግዚአብሔር አይደሉም በምንም አይነት መንገድ የእኛ እግዚአብሔር የሰማይና የምድር ፈጣሪ ነው። የእኛ እግዚአብሔር ራሱን ለእኛ በቃል ውስጥ የገለጠ እግዚአብሔር ነው። የእኛ እግዚአብሔር በተፈጥሮ ውስጥ ራሱን የገለጠ እግዚአብሔር ነው። አስታ አስተውላችሁኝ እንደሆነ ሁልጊዜ እግዚአብሔር የሚባለው የኛ አምላክ ሁለት መጽሐፍት አሉት አንደኛው መጽሐፍ ይሄ መጽሐፍ ቅዱስ ነው። ሁለተኛው መጽሐፍ ደግሞ ፍጥረት በሙሉ ነው፣ ተፈጥሮ ምክንያቱም እዚህ መዝሙረ ዳዊት 19 ላይ ይሄ ሰማይና ምድር የማንን ክብር ይናገራል ይላል። የእግዚአብሔርን ክብር ይናገራል። ቀን ለቀን ነገሮችን ይናገራሉ። ይሄ የእኛ እግዚአብሔር በጣም የተለየ ነው። በጥበቡ በእጁ በእውቀቱ በኃይሉ ነው የተፈጠሩት ሰማይና ምድር። ስለዚህ ፈጠረን ይላሉ ድምጻቸው ሳይሰማ እንደኔ በድምፅ ማጉያ ሳይሰብኩ ግን ለሰዎች ሁሉ አስደናቂ መልእክትን ያስተላልፋሉ። ከዚህ የተነሳ ነው በምድር ላይ እኛ አናምንም። እኛ እኛ የመጽሐፍ ቅዱስ አማኞች ሪል ኤቲስት የሚባል ሪል ካሃዲ የሚባል በፍጹም ሊኖር አይችልም። እግዚአብሔር ፊት ስንቀርብ ሁላችንም እግዚአብሔር የለህም፣ የለህም ብዬ አምን ነበረ ብሎ መናገር አይቻልም። ምክንያቱም በጣም ብዙ ሺህ ምስክርነቶች ስለ እግዚአብሔር መኖር ስላሉ ነው። እና ታዲያ ይሄ የእኛ እግዚአብሔር የአካባቢ እግዚአብሔር አይደለም፣ ትልቅ እግዚአብሔር ነው። አንድ እኛ ባደግንበት አካባቢ ሰዎች ለጽድ ስጦታ ሲሰጡ አይቻቃሉ አይደለም? እንደውም የጽዱ ብራንች፣ አንዱ ብራንች የተቆረጠ ነው እና እዛ ጋ የሆነ ስም ሁሉ ተጽፎ እዛ ስር ሳንቲም ይጣላል። ምን ይጣላል። እና ወደ ጎጃም ደግሞ ብትሄዱ አባይን ስትሻገሩ የጎጃም ሰዎች አባይ ጋር ሳንቲም ጥሉና አባይ እናታችን አባይ አባታችን አባይ አምላካችን ሁሉ ብለው ተናግረው ነው የሚያልፉት። የኛ እግዚአብሔር የአካባቢ እግዚአብሔር አይደለም ወይም ደግሞ በወንዝ በእንጨት በድንጋይ የሚወሰን አይደለም እኔ አባይ ውስጥ ብዙ ያየውን ነገር አለ ግን ይህን መተው አለብኝ እና ከቦታ ቦታ የሚንቀሳቀስ አይደለም የኛ በሰዎች በሰዎች አሁን ጣዖታትን ይሰሩና ሰዎች ከቦታ ቦታ ያንቀሳቅሷቸዋል የእኛ እግዚአብሔር እኛን የሚሸከም የሚያንቀሳቅስ እንጂ እሱን የምንሸከመው የምናንቀሳቅሰው አይደለም ለዚህ ነው ይህ እግዚአብሔር ምንድነው ያለ ቃሉ ትልቅ እግዚአብሔር ነው። ከአይምሯችን በላይ የሆነ ነው። ከምንም ነገር በላይ የላቀ ነው። በጥበቡ በኃይሉ፣ በታላቅነቱ ክልል፣ ውሳኔ፣ ግምት የማይሰጠው ገደብ የሌለው አምላክ ነው። አሁን እኔ በዚህ መልእክቴ እንድትረዱልኝ የምፈልገው ይሄ የኛ እግዚአብሔር በጣም እጅግ ታላቅ ረቂቅ በጣም ድንቅ ለጥበቡ ለችሎታው፣ ገደብ የሌለው አምላክ እንደሆነ እንድንገነዘብ ነው። እንደውም አንዳንድ ነገሮች ጽፌያለሁ እዚህ ጋር ይህ እግዚአብሔር በባህሪውም ታላቅ ነው። አሁን ትልቅነቱን እያወራሁ ያለሁ እግዚአብሔር በባህሪው ታላቅ ነው። ይገርማችኋል። ከሰው የተለየ ባህሪ ያለው ቸር ነው፣ በጣም በኋላም አብራራለሁ ይህን ቸርነቱን። ቅዱስ ነው እግዚአብሔር መላእክቱ በፊቱ ሲቀርቡ ሁል ጊዜ ሶስት ጊዜ ቅዱስ ቅዱስ ቅዱስ ብለው ይናገራሉ። ለአብ ለወልድ ለመንፈስ ቅዱስ መስጠታቸው እንደሆነ ነው የምንገነዘበው። እና ቅዱስ ነው እግዚአብሔር ኃጢአት ርኩሰት፣ ጨለማ የሚባል ነገር በፍጹም የለበትም። መላእክቱ እንደዛ ብለው ነው የሚያከብሩት። ይሄ እግዚአብሔር የእኛ እግዚአብሔር ትልቁ እግዚአብሔር በአሰራሩ በጣም ታላቅ አምላክ ነው። በደህንነት እቅዱ እኔና እናንተን ለማዳን ከቅድስት ድንግል ማርያም ተወልዶ የሰው ሆኖ የሰውን ስጋ ለብሶ የመጣውን ጌታ ኢየሱስ ክርስቶስን ሲሰጠን በጣም በአሰራሩ ድንቅ ነው። በጥበቡ ድንቅ ነው። ታላቅ አምላክ ነው እና እነዚህ እነዚህ ነገሮች ያሉበት አምላክ መሆኑን ይሄ እግዚአብሔር ይሄ እግዚአብሔር ነው። አሁን እኔ የምላችሁ ይሄ እግዚአብሔር ለዘላለም አምላካችን ነው። ግን ምን አይነት እግዚአብሔር? ታላቅ የሆነ እግዚአብሔር፣ ጠቢብ የሆነ እግዚአብሔር፣ በባህሪው ግሩም የሆነ እግዚአብሔር፣ እንደዚህ አይነት እግዚአብሔር እንደሆነ ልናስብ ያስፈልጋል። እዚህ ቁጥር ሶስት ላይ ስንመጣ ይሄ እግዚአብሔር አምላካችን እግዚአብሔር ምንድን ነው ይላል፣ መጠጊያ ነው ብሎ ይናገራል። አሁን ቁጥር ሶስትን አነብላችኋለሁ። እግዚአብሔር በአዳራሿ በአዳራሾቿ መጠጊያ ሆኖ ይታወቃል ይላል። ይሄ ቁጥር ሶስት ከቁጥር ሁለት የፈሰሰ ሀሳብ ነው። በሰሜን ወገን በመልካም ስፍራ የቆመ ስለ እግዚአብሔር ነው። እና የምድር ሁሉ ደስታ የሆነ የጽዮን ተራራ ነው ብሎ እግዚአብሔርን ዲስክራይብ ያደርገውና እሱም የትልቁ ንጉስ ከተማ ነው ብሎ ይናገርና፣ እግዚአብሔር አስደናቂ ነው። እግዚአብሔር በአዳራሾቿ መጠጊያ ሆኖ ይታወቃል። እነሆ ነገስታት ተከማችተው በአንድነት መጥተዋል እያለ ይቀጥላል። ግን እግዚአብሔር በአዳራሾቿ በጽዮን ተራራ አዳራሾች በእግዚአብሔር ቤት አዳራሾች በእግዚአብሔር ከተማ መኖሪያ ስፍራዎች ምን ሆኖ ይታወቃል ነው የሚለው መጠጊያ ሆኖ ይታወቃል ይህንን መጽሐፍ ቅዱስ በልዩ ልዩ ቦታ እግዚአብሔር አምባ ነው እግዚአብሔር መጠጊያ ነው ብሎ ይገልጠዋል ምን ማለት ነው መሰላችሁ እግዚአብሔር ጋር ሄዶ ሰው ምን የሚያገኝበት ቦታ ነው እግዚአብሔር ሰላም እርጋታ እረፍት እና እፎይታ እና ዋስትና የሚያገኝበት ቦታ ነው እግዚአብሔር የሚባለው አምላክ። በዓለም ላይ እነዚህን ነገሮች ማግኘት በጣም በጣም አስቸጋሪ ነው። እግዚአብሔር ግን ለተቸገሩ፣ እውነትን ለተጠሙ፣ ሰላምን ለሚፈልጉ ሰላም የሚሰጥ መጠለያ መጠጊያ ነው። ዓለም ስታሳድደን ማረፊያ ቦታ ነው እግዚአብሔር የሚለውን ሀሳብ ነው የሚያንጸባርቀው እና እግዚአብሔር በእግዚአብሔር ቤት ውስጥ በቤተ ክርስቲያን፣ በኢየሩሳሌም፣ በቤት ውስጥ ምን ሆኖ ነው የሚታወቀው? መጠጊያ ሆኖ ነው የሚታወቀው። ይህንን የእግዚአብሔር ሰዎች በልዩ ልዩ መንገድ አይተውታል። ምናልባት እኛም በዚህ በምድር ላይ ይህንን ተለማምደነዋል ብዬ አስባለሁ። ግን ጥቂት ምሳሌዎችን ለማንሳት እፈልጋለሁ። እዚህ ነጥቤ ላይ አንዳንድ የእግዚአብሔር ሰዎችን ብናነሳ ለምሳሌ ኖህ ስለ ኖህ መጽሐፍ ቅዱስ የሚናገረውን ዘፍጥረት ላይ ሄደን ብናነብ በኖህ ዘመን ልክ ምዕራፍ አምስት ዘፍጥረት ላይ አልቆ ምዕራፍ ስድስት ስትመጡ የሰው ልጆች በምድር ላይ እጅግ በጣም አጸያፊ ነገር ሰሩ ይልና እግዚአብሔር ስለ ሰው ልጆች ወይም የሰው ልጆች በመፍጠሩ ተጸጸተ ብሎ ይናገራል። ምክንያቱም ኃጢአት እጅግ በጣም የበዛበት ጊዜ ነበር። ምናልባት አሁን ካለንበት ዘመን የከፋ የኃጢአት ልምምድ እንደነበረ ይታወቃል። እና በዛን ጊዜ አንድ ሰው ብቻ ነው ጻድቆ ነው የተገኘው ኖህ፣ ሚስቱ፣ ሶስት ልጆቹና ሚስቶቻቸው ስምንት ነፍስ እና ለኖህ እግዚአብሔር መመሪያ ሰጠው። መርከብን ሰራ። መቶ ሀያ ዓመት መርከቡ እየተሰራ ለሰዎች ኖህ ስብከት ይሰብክ ነበር። ግን ብዙዎች ከኃጢአት መመለስ አልፈለጉም። ስለዚህ ዓለም በሙሉ በኖህ ውሃ ጠፋ። በነገራችን ላይ እኛ የመጽሐፍ ቅዱስ አማኞች የኖህ የጥፋት ውሃ ወደፊት እናገራለሁ። በዚህ የኖህ የጥፈት ውሃ ግሎባል የጥፈት ውሃ ነው ብለን ነው የምናምነው። አንዳንድ ሊበራሎች በዚህ ዘመን አይ ሎካል የጥፋት ውሃ ነው ብለው ያስባሉ። ግን በጣም ስተት ነው፣ ግሎባል ነው። ግሎባል መሆኑን የምታውቁባቸው የተለያዩ ማስረጃዎች አሉ። እና ከነዛ ከማስረጃዎች መካከል አማዞን ጫካ ውስጥ ያሉ ብሔረሰቦች ስለ ኖህ የጥፋት ዘመን ይናገራሉ። አሁን እኔ የሰሞኑን ቅማንት የሚባለው ብሔረሰብ ታሪካቸውን በቪዲዮ ስመለከት ነበር እና በጣም የሚደንቅ ነገር ነው። ይህንን በተመለከተ ያየሁት እና ቅማንቶች ክርስቲያኖች አይደሉም እና ምናሉ ሃይማኖታችን፣ የህገ ኦሪት ሃይማኖት ነው እና መስቀልንና ክርስትናን አልተቀበልንም እና እኛ ከኖህ ዘመን ጀምሮ ከጥፋት ውሃ ጀምሮ ያለውን እምነት ነው የምናምነው ብሎ ሲናገሩ ሰማሁኝ። እና ድሮ ከማቀው ከዚህ እውነት ጋር አንድ ላይ መጣብኝ። እና አሁን ዳይግሬሽኔን አቁሜ ወደዚህ ወደ ነጥቤ መለሳለሁ። እና ኖህ እግዚአብሔር አምባህ ነበር ወይ መጠጊያ ነበር ወይ ብላችሁ ብትሉት ምንድን ነው የሚለው? ኦ በትክክል እግዚአብሔር የእኔ መጠጊያዬ ነበረ። የጥፋት ውሃ ምድርን በሙሉ ባጠፋበት ጊዜ እኔን በመርከቤ ውስጥ የሸሸገኝ የጠበቀኝ፣ መጠጊያ የሆነኝ ይህ የሰማይና የምድር ፈጣሪ ሁሉን የሚችለው እግዚአብሔር ነው ብሎ ይመልስላቸዋል። አብርሃም ጋር ደግሞ ኑ፣ እኔ ትንሽነት ማስታወሻዎች እዚህ ጋር አስቀምጫለሁ። አብርሃም ጋር ደግሞ ብትመጡ አብርሃም እግዚአብሔር መጠጊያ ነበረ ወይ ብላችሁ ብትጠይቁት በትክክል ነው የሚላችሁ እግዚአብሔርን አይቸዋለሁ፣ ተገልጦ አነጋግሮኛል። ግን በጣም የሚገርመው ልጅህን ሰዋልኝ አንድ ልጅህን ብሎኝ ልጄን ልሰዋ ሄጄ መሰዊ አዘጋጅቼ ልጄን አስሬው ይስሐቅን መሰዊያው ላይ አድርጌ ቢላዬን ስዘረጋ በዛን ጊዜ እግዚአብሔር ምን ብሎኛል? አቁም፣ እንዳትሰዋው ልጅህን፣ ልብህ ለእኔ ታዛዥ መሆኑን አይቸዋለሁ ብሎ ምትክ በግ ሰጠኝ። እግዚአብሔር የኔ መጠጊያ ነው ብሎ ነው የሚናገራቸው። እግዚአብሔር መጠጊያ ተብሎ ነው የሚታወቀው። ዳዊትን ብትጠይቁ፣ ዳዊት ጋር ደግሞ ብንመጣ፣ ዳዊት በልጅነቱ ነው የተቀባው ንጉስ እንዲሆን። ግን ገና ንጉስ ከመሆኑ በፊት ዳዊት ጌታን ያውቅ ነበር። ይህ የመዝሙረ ዳዊት ጸሐፊ ነው። ዳዊት እና ዳዊት ጌታን የሚያውቅ በገና የሚጫወት ልጅ ነበር እረኛ ሆኖ እና ዳዊት ምን ብሎ ስለ ራሱ ተናግሯል? አንበሳ በጎቹን ሊበላ ሲመጣ፣ ድብ በጎች ሊበላ ሲመጣ እነዚህ በጣም አደገኛ አራዊቶች ናቸው። ከነዛ እጅ ውስጥ እግዚአብሔር ምን አድርጎኛል ብሎ ተናግሯል? አስጥሎኛል ብሎ ተናግሯል። ጎልያድን ደግሞ ጠቀሰ። ጎልያድ ስድስት ክንድ ረጅም የሆነ ሰው፣ በጣም ግዙፍ የሆነ ሰው እስራኤላውያንን በሙሉ ሲያስፈራራ በነበረበት ጊዜ ዳዊት በአንድ ጠጠር ነው ጎሊያድን የደፋው። መጽሐፍ ቅዱስ ይናገራል። እንዳውም ንጉሱ ሳኦል ራሱ ንጉሱ ሳኦል ጎሊያድን ገሎለታል። ዳዊት እስራኤላውያንን አሳርፏል። ሳኦል ግን በቅናት ተነሳስቶበት ዳዊትን ለመግደል ይፈልግ ነበር። እና ቤቱ አዳራሽ ውስጥ ዳዊት በገና እየዘመረለት ሳኦል ምን ያደርግ ነበር? ብዙ ጊዜ በጦር ሊወጋው ፈልጎ ነበር እና ከዛም ከጦር ከተወረወረ ጦር አድኖታል። እና ዳዊትን እግዚአብሔር መጠጊያ ነበር ወይ ብላችሁ ብትጠይቁት፣ አዎ እግዚአብሔር መጠጊያ ነው፣ ከጦር አድኖኛል፣ ከጎሊያድ አድኖኛል፣ ከአንበሳና ከድብ አድኖኛል። እግዚአብሔር የኔ በትክክል መጠጊያ መሆኑን በአይኔ በብረቱ አይቻለሁ ብሎ ይነግራቸዋል። ጥቂት ሰዎችን እየጠቀስኩ ነው። ዳንኤልንም ልጥቀስላችሁ ከዛ ወደ ዋናው ነጥቤ እገባለሁኝ። እግዚአብሔር ይሄ ቃል የሚናገረው ቁጥር ሶስት በአዳራሾቿ ውስጥ ማለት በእግዚአብሔር ቤት፣ ልክ እንደዚህ በቤተ ክርስቲያን ውስጥ የህዝቡ መጠጊያ ሆኖ ይታወቃል። ስሙ መጠጊያ ነው እግዚአብሔር የሚል ሀሳብ ነው። ዳንኤልን ደግሞ ማንሳት እንችላለን። ዳንኤል በባቢሎን ምርኮ ጊዜ ወደ ባቢሎን ከተማረኩ ወጣቶች አንዱ ነበረ ዳንኤል ። እግዚአብሔርን በባቢሎን ውስጥ በማምለኩ የታወቀ ነበረ። በባቢሎን በከሃዲው ሀገር እና ዳንኤል እግዚአብሔር ፊት በመጸለው ተከሶ አንበሳ ጉድጓድ እንዲጣል ተደረገ እና አንበሳ ጉድጓድ ውስጥ ተጣለ እና አንበሶቹ ምን አላደረጉትም፣ ይላል የእግዚአብሔር ቃል። አልበሉትም ዳንኤል እና እኔ እዚህ ጋር የጻፍኩት እንዳው እዛ አንበሶች ጉድጓድ ተጥዬ ትንፋሻቸው እንኳን እያቀራራ የሌሊት እንቅልፌን እንዳይረብሸኝ ጸጥ አድርጎ እዛ አንበሶች ጉድጓድ በሰላም ነው ያሳደረኝ እግዚአብሔር። ስለዚህ እኔ እግዚአብሔር ምን እንደሆነ አውቃለሁ፣ መጠጊያ እንደሆነ አውቃለሁ። እግዚአብሔር መጠጊያ እንደሆነ የታወቀ አምላክ ነው። አሁን ስለ ሃይማኖት አይደለም እኔ የምናገረው ስለ እግዚአብሔር እና ስለ ግለሰብ ግንኙነት ነው። እግዚአብሔር መጠጊያ ነው፣ ለሰዎች መጠጊያ ነው። እግዚአብሔር መታመኛ ነው። እግዚአብሔር አምባ ነው። ከእግዚአብሔር የተሻለ የበለጠ አጠገቡ እንኳን የሚደርስ መጠጊያና መታመኛ የለም። እናንተ ብትጠየቁ የምትናገሩት ብዙ ነገር አለ። እኔ እኔ በጣም ብዙ ታሪክ አለኝ ከእግዚአብሔር ጋር እግዚአብሔር መጠጊያዬ ነው። እግዚአብሔር ላንችም ላንተም እውነተኛ መጠጊያ ነው። እግዚአብሔር ይሄ እግዚአብሔር ነው ያለው የ1879 ትርጉምና የእንግሊዝኛው ይሄ ጎድ የእኛ ጎዳችን ነው እግዚአብሔራችን ነው። ይሄ እግዚአብሔር እግዚአብሔራችን ነው እና ይሄ እግዚአብሔር ምን አይነት እግዚአብሔር ነው? መጠጊያ ነው፣ ታላቅ ነው፣ ጠቢብ ነው፣ ግሩም ነው። እግዚአብሔር የሚባለው አምላክ አሁን እንደገና ሌላ ነጥብ ጋ ሄዳለሁኝ። ይሄ እግዚአብሔር ቸር ነው። ቁጥር ዘጠኝ ላይ ስትመጡ ምን ይላል መሰላችሁ? እንደዚህ ይላል ቁጥር ዘጠኝ ላይ አምላክ ሆይ በህዝብ መካከል ምሕረትህን ተቀበልን። አምላክ ሆይ እንደ ስምህ እንዲሁ እስከ ምድር ዳርቻ ድረስ ምስጋና ነው። ይህን በኋላ ጠቅሰዋለሁ ግን አምላክ ሆይ በህዝብ መካከል ምሕረትን ተቀበልን። የ1879 አሁንም እንደዚህ ነው የሚለው፣ እግዚአብሔር ሆይ ያንተን ቸርነት አሰብን። በቤት ውስጥ ነው የሚለው እና አሰብን የሚለው ቸርነትህን፣ በቤት ውስጥ ቁጭ ብለን ቸር መሆንህን አስበናል እያሰብነው ነው የሚልን ሀሳብ ነው የሚናገረው እና ይሄ ቸር የሚለው ቃል በዕብራይስጥ ቋንቋ ምን እንደሚል፣ በእንግሊዝኛ ምን ተብሎ እንደተተረጎመ፣ በአማርኛ ምን መባል እንዳለበት ልነግራችሁ ፈልጋለሁ። እግዚአብሔር ቸር ነው የሚለው ቃል እግዚአብሔር ባለጸጋ ነው ጸጋ ሰጪ ነው፣ ምሕረት ሰጪ ነው ከሚለው ከዕብራይስጥ ቋንቋ ጋር አብሮ የሚሄድ ነው። ግን የዕብራይስጡ ከሁለት ቃሎች የተዋሃደ ነው እና በእንግሊዝኛ ቀጥታ ሲተረጎም የእግዚአብሔር የቸርነቱ ምን ተብሎ ነው የሚታወቀው? ሂስ ላቪንግ ካይንድነስ ነው ተብሎ የሚታወቀው። ላቭና ካይንድነስ ያለበት ነው፣ ላቪንግ ካይንድ ነው እግዚአብሔር። እና ላቪንግ ካይንድነስ ያለው አምላክ ነው እግዚአብሔር። ቸርነቱ የሚባለው በዕብራይስጥ ላቪንግ ካይንድነሱ ነው የእግዚአብሔር ላቪንግ ካይንድነስ። እኔ በአማርኛ እንደዚህ ብዬ ነው የምተረጉመው ወደፊትም በትርጉም ላይ እንዲታይ የማደርገው የእግዚአብሔር የፍቅር ደግነት ነው። እግዚአብሔር ፍቅር ነው፣ ደግሞ ምንድን ነው ደግ ነው። አሁን አንዳንድ ሰዎች እዚህ ለማቅረብ የምፈልገው አንዳንድ ሰዎች ደግ ሆነው ፍቅር የላቸው፣ አንዳንድ ሰዎች ፍቅር አለን ብለው ደግነት የላቸውም በጣም የሚገርም ይሄ ከሰዎች መካከልና በሰዎች ባህሪ ውስጥ የሚታይ ነው እግዚአብሔር ግን ሁለቱንም ያዋሃደ ነው ደግ ነው ምንም ነው ፍቅርም ነው ፍቅር ነው ደግሞ ምንድን ነው ደግ ነው እግዚአብሔር ይሄ ፍቅርና ደግነት የሚባሉን ነገሮች በአንድ ላይ ተዋህደው የምታገኙት እግዚአብሔር ውስጥ ብቻ ነው ከዚህ የተነሳ እግዚአብሔር ፍቅርና ደግነት በአንድ ላይ የተዋህዱበት አምላክ ከመሆኑ የተነሳ ይህንን በጣም በጥልቀት ለማየት የምትፈልጉ ከሆነ መዝሙር 89ን ከአንድ እስከ መጨረሻው ማንበብ አለባችሁ። የእግዚአብሔር የፍቅር ደግነት ይሄ በአዲስ ኪዳን ጸጋ ተብሎ ነው የተተረጎመው፣ ምህረት ተብሎ ነው የተተረጎመው። እና በጣም አስደናቂ እውነት ነው፣ እግዚአብሔር ፍቅርም ደግም ነው። እግዚአብሔር ይመስገን። ከዚህ የተነሳ ነው የሚራራልን። ከዚህ የተነሳ ይምረናል። ከዚህ የተነሳ ያዝንልናል። ከዚህ የተነሳ ይጠብቀናል። ከዚህ የተነሳ ያስብልናል። የእኛ ጉዳይ የራሱ ጉዳይ አድርጎ ይወስድልናል። ይሄ እግዚአብሔር በጣም አስደናቂ እግዚአብሔር ነው። ለዚህ ነው እንግዲህ ይህ እግዚአብሔር ተብሎ በተጠቀሰበት ቦታ የትኛው እግዚአብሔር ብላችሁ ብትጠይቁ የፍቅር ደግነት ያለበት እግዚአብሔር ነው። የትኛው እግዚአብሔር መጠጊያ የሆነው እግዚአብሔር ነው የትኛው እግዚአብሔር ከሌሎች አማልክት በፍጹም የማይወዳደረው ትልቁ እግዚአብሔር የሰማይና የምድሩ ፈጣሪ የፍጥረት ሁሉ ፈጣሪ የሆነው እግዚአብሔር ነው ምናልባት ትልቅነቱን በተመለከተ በጣም የእውቀቱን የማስተዋሉን የጥበቡን ትልቅነት በተመለከተ ይህ መዝሙረ ዳዊት ብዙ ይናገራል አሁን ሰማይን ሰማይንና ምድርን ብታስቡ፣ አሁን እኛ ሳይንስ በሳይንስ ትምህርት ላይ ምንድን ነው ዩኒቨርስ ተብሎ የሚታወቀው በጣም ብዙ ቢሊየንስ የሆኑ ጋላክሲዎች ያሉበት ነው ተብሎ የሚታወቀው እና እነዚህ በጣም ብዙ ሚሊየን ጋላክሲዎች ውስጥ እያንዳንዱ ጋላክሲ ውስጥ በጣም ብዙ ሚሊየን ኮከቦች አሉ። በጣም ብዙ ሚሊየን ደግሞ ፕላኔቶችም ሊኖሩ ይችላሉ። መዝሙር 147ም ብታነቡ እነዚህን ከዋክብት በሙሉ እያንዳንዳቸውን በስማቸው ይጠራቸዋል ይላል። እያንዳንዳቸውን በስማቸው መጥራት ይችላል። እና አንድ ሰው ይህንም በተመለከተ ሲናገር እግዚአብሔር እያንዳንዱን ኮከብ የሚጠራበትን ስም በመዝገብ መዝግበን ብንጽፈው በዓለም ላይ ያሉ ላይብሬሪዎች ሁሉ በመጽሐፍትነት ቢጠረዝ በቂዎች አይሆኑም ለማጠራቀ እግዚአብሔር እስከዛ ድረስ ኢንፊኒት ነው። ዊዝደሙ፣ እውቀቱ፣ ጥልቀቱ፣ ትልቅነቱ እና ይህንን እግዚአብሔር ነው። አሁን እኔ እናንተ እንድታውቁት የምፈልገው ይሄ እግዚአብሔር ነው። በጣም አስደናቂው እግዚአብሔር ነው። እዚህ ጋ ይሄ እግዚአብሔር አምላካችን ነው፣ እግዚአብሔራችን ነው። እና ይሄ እግዚአብሔር ለዘላለም ነው ደግሞ አምላክነቱ እና ደግሞ ለዘላለም ይመራናል ብሎ ነው የሚናገረው። እግዚአብሔር መሪው የሚሆንለት ሰው እና ወደዚህ ደረጃ የደረሰ ሰው መቼም በጣም የተባረከ ሰው ነው የሚሆነው። ግን ስለ ምስጋናውም ይናገራል። አሁን እግዚአብሔር ቸር ነው የሚለውን አልፈን ስንሄድ ይሄ እግዚአብሔር ምስጋናው በምድር ሁሉ ነው የሚልን ደግሞ ታያላችሁ። ቁጥር አስር ላይ ስትመጡ አምላክ ሆይ እንደ ስምህ እንዲሁ እስከ ምድር ዳርቻ ድረስ ምስጋናህ ነው። ቁጥር ሁለት ላይ ደግሞ ቁጥር አንድ ላይ ደግሞ በአምላካችን ከተማ በተቀደሰ ተራራው ምስጋናው ብዙ ነው ብሎ ይሄ እግዚአብሔር በሰማይና በምድር በፍጥረታት ሁሉ ምንም የሚሆን አምላክ ነው የሚመሰገን አምላክ ነው። አንዳንድ ሰዎች ወደ እግዚአብሔር ቤት፣ ወደ እግዚአብሔር እምነት፣ ወደ እግዚአብሔር መጠጊያነት ኑ ብሎ ሲጋበዙ እግዚአብሔርን ለመጥቀም የሚጠሩ ይመስላቸዋል። እግዚአብሔር ከማንኛችንም ምንም ጥቅም አይወስድም። እግዚአብሔርን ወደ እግዚአብሔር ኑ ስንባል እግዚአብሔር የሚያመሰግነው ስለጠፋ አይደለም። ይሄ ቃል እንደምታዩት በሰማይም በምድርም በዓለም ሁሉ እስከ ምድር ዳርቻ ሁሉ ምን የሆነ አምላክ ነው የተመሰገነ አምላክ ነው። የሚያመሰግኑት እጅግ በጣም ብዙዎች ናቸው እልፍ አእላፍ መላእክት ያመሰግኑታል። ይሄ እግዚአብሔር ያለማቋረጥ የሚመሰገን እኛም ልናመሰግነው የሚገባ እግዚአብሔር ነው። ምክንያቱም ሕይወት ያገኘነው ከሱ ነው። ይህን ሰውነት ያገኘነው ነው ከሱ ነው። አይምሮ ያገኘነው ከሱ ነው። ከእንስሳት የተለየ ነው ከሱ የተነሳ ነው። እግዚአብሔር በምድር ሁሉ የሚመሰገን አምላክ ነው። ይሄ እግዚአብሔር የሚመሰገን አምላክ ነው። ግን አሁን ወደ ዋና ነጥቤ ስመጣ ይሄ እግዚአብሔር ለዘላለም አምላካችን ነው። አሁን ዳዊት የሚናገረው እዚህኛው መዝሙር ላይ ወደ ምሪቱ መጣለሁኝ እና ይሄ እግዚአብሔር ለዘላለም አምላካችን ነው። እንዳውም ይሄኛው የ1962ቱ ትርጉም ለዓለም እና ለዘላለም ከዘላለም እስከ ዘላለም የሚል ሀሳብ ነው ያለው። ልክ ነው። ይሄ እግዚአብሔር ከዘላለም እስከ ዘላለም ዘላለም የሚባለው እስካለ ድረስ አምላካችን ሆኖ ነው የሚቀጥለው እና ታዲያ እኔ እዚህ ጋር ለመናገር የፈለግኩት ይሄ እግዚአብሔር ለዘላለም አምላካችን ነው በሚለው ውስጥ የኛ የሚል ውስጠ ድምፅ እንዳለ እንድታስቡ ነው። አምላካችን ካል ይሄ ካችን የሚለው የመጨረሻው ሰፊክስ ነው የምንለው እሱ ምንድን ነው የሚያሳዩ የኛ የሚለውን ነገር ነው የሚያሳዩ። እግዚአብሔር የኔ፣ ያንተ፣ ያንቺ አምላክ ነው የሱ ከሆንን ማለት ነው እና ደግሞ እስከ መቼ ነው የኛ የሚሆነው የሚለውን ስታስቡ እስከ ዘላለም ነው የኛ የሚሆነው የማያቋርጥ ለማያቋርጥ ግንኙነት ነው የኛ የሚሆነው። እና እኔ ይህንን ሳስብ አንድ ማነጻጸሪያና ማወዳደሪያ ነገር ልነግራችሁ ፈልጋለሁ። እኛ ሁላችንም የኔ ነው ወይም የኛ ነው የምንለው ነገር አለን። ቤት ያለን ሰዎች ይሄ ቤት የኔ ነው እንላለን። ሱቅ ነጋዴዎች፣ ሱቅ ያላቸው ይሄ ሱቅ የኔ ነው ይላሉ። መኪናም የኛ ነው እንላለን። የኔ የምንለው ነገር አለን። ግን በጣም ይገርማችኋል። በሰዎች ዘንድ ማንም ሰው ያለውን ነገር ቤቱንም ይሆን ሱቁን መኪናውንም ይሆን ወይም ጌጡን ወይም ማንኛውንም ነገሩን ይሄ ነገር የኔ የዘላለም የኔ ነው ማለት ማንም ሰው ብሎ ሰምታችሁ አታውቁም። ሰምታችሁ ታውቃላችሁ? ይሄ ቤት ለዘላለም የኔ ነው የሚል ሰው የለም። ያውቃዋላ በውስጡ ለዘላለም የሱ እንዳይደለም። ባለ ሱቁ ይሄ ሱቅ ለዘላለም የኔ ነው ማለት አይችልም። ያቀዋላ ለዘላለም የሱ እንዳይደለም ለጊዜው ነው፣ ሁሉ ነገር ያለን። ግን እግዚአብሔርን በተመለከተ የሚነገረው ነገርና ያለው ነገር በጣም የተለየ ነው። እግዚአብሔርን ምንድን ነው ነው የምንለው? ለዘላለም አምላካችን ነው። ቤታችንን ለዘላለም ቤታችን ነው አንልም። እግዚአብሔርን ግን ለዘላለም አምላካችን ነው ማለት እንችላለን። በጣም አስደናቂ አይመስላችሁም? ይሄ አስደናቂ ነው፣ በጣም ግሩም ነው ይሄ ምድራዊው ነገር ለዘላለም የኛ ሳይሆን እግዚአብሔር ግን ለዘላለም የኛ ነው። ንጉስ ንጉስ ንጉስን በተመለከተም ጠቀሳ አድርጋለሁ እዚህ ምድር ላይ ንጉስን እኛ ሁላችንም እዚህ መጽሐፍ ቅዱስም ላይ ነገስታት ፊት ሰዎች ሲቀርቡ ንጉሶ ለዘላለም ንገስ ማለት የተለመደ ነው። ኃይለሥላሴ ንጉሱ ፊት ሰዎች ቀርበው ንጉሶ ለዘላለም ንገሱ ይሏቸው ነበረ። ይሄ የአፍ አባባል ነው። ግን እውነት እንዳይደለ ሁሉ ሰው ያውቀዋል። ንጉሱም ራሱ በዙፋኑ ላይ ደስ ይለዋል። በእርግጥ ግን እውነት እንዳይደለ እሱም ራሱ ያውቀዋል። ለዘላለም ነዋሪ እዚህ ምድር ላይ የለም። ነፍሳችን በእርግጥ ለዘላለም ትኖራለች። ግን ለዘላለም የኛ የሆነ ነገር ማን ብቻ ነው? እግዚአብሔር ብቻ ነው። አሁን ስለ እግዚአብሔር ያለንን አመለካከት ከባህላዊና ከዚህ ከልማዳዊ አነጋገር ከፍ መጠቅ ብሎ እንድታዩ ስለምፈልግ ነው። እግዚአብሔር ለዘላለም የኛ ነው። ከምንም ነገር በላይ እግዚአብሔር ለዘላለም የኛ እግዚአብሔር ነው። እግዚአብሔር ይመስገን። ለዚህ ነው መጽሐፍ ቅዱስ ላይ እዚህ የጠቀስኳቸው ሁለት ጥቅሶች አሉ። ይሄም በተመለከተ እግዚአብሔርም፣ ሰዎችም አማኞችም የተናገሩትን ነገር እዚህ ምናልባት ስላይዱ ላይ ላይኖር ይችላል። ምሳሌ ነጋዴና ንጉስ፣ ብዬ ነው ያስቀመጥኩት። ግን ሁለት ጥቅሶችን ላነብላችሁ ፈልጋለሁ። ዘዳግም 32 ቁጥር 9 ላይ ኦሪ ዘዳግም ማለቂያው አካባቢ ምን ይላል? የእግዚአብሔር እድል ፈንታ ህዝቡ ነው ይላል፣ ያዕቆብም የርስቱ ገመድ ነው ብሎ እግዚአብሔር። የእኔ ድርሻ፣ እድል ፈንታ ማለት ድርሻዬ፣ ንብረቴ፣ ሀብቴ፣ ርስቴ ማለት ነው። የእግዚአብሔር ርስት ማን ነው? ህዝቡ ነው ብሎ ይናገራል። ግን ሰቆቃ ኤርምያስ ምዕራፍ 3 ቁጥር 24 ላይ ደግሞ የሰዎች ነፍስ የተናገረውን ነገር ያስቀምጣል። ነፍሴ አለች፣ አማኛ ነፍሴ ወይም አማኙ ማለት ትችላላችሁ። እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች ብሎ የነፍስን ቋንቋ ይናገራል። ታያላችሁ አንድ አማኝ ስለ እግዚአብሔር ያለውን አመለካከት ሲናገር ነፍሴ በውስጥ ያለችው ነፍሴ እግዚአብሔርን የምትለው እድል ፈንታይ ነው። እዛ ዘዳግም 32 ላይ እግዚአብሔር የህዝቡ የእግዚአብሔር እድል ፈንታ ነው። እዚህ ደግሞ የአማኙ እድል ፈንታ ማን ነው? እግዚአብሔር ነው። ማለት እግዚአብሔር ከአማኞቹ ጋራ በጣም የተቀራረበ የተጣመረ አይነት ግንኙነት ማድረግ የሚፈልግ አምላክ መሆኑን ነው የሚያሳየው። አዎ እግዚአብሔር አምላካችን ነው የኛ፣ እኛ ደግሞ ህዝቡ ነን። እግዚአብሔር የኛ ነው፣ ክብሩ የኛ ነው። እግዚአብሔር ጆሮዎቹ የኛ ናቸው። ምክንያቱም ጸሎታችንን፣ ለቅሷችንን፣ ጩኸታችንን ስናዝን፣ ስንቆዝም በውስጣችን አንዳንድ የሚመላለሱ መጥፎ ነገሮች፣ የሚሆኑ ደግ ነገሮች አይቶ ጸሎታችንን የሚመልስ አምላክ ነው። እግዚአብሔር ዝማሪዎቻችንን የሚቀበል አምላክ ነው። ዓይኖቹ በእኛ ላይ ናቸው። ሁሉ ጊዜ ጠዋትና ማታ ሳይሰሎቹ ይመለከቱናል። እጆቹ የእኛ ናቸው። እኛን ለመደገፍ ሁልጊዜ ይዘረጋሉ። መጽሐፍ ቅዱስ ስንቱን ጠቅሼ እችለዋለሁ። እንጂ አሁን እግሮች በድንጋይ ቢሰናከሉ ወድቀህ እንዳትጎዳ በእጆቹ ደግፎ ያነሳሃል ይላል እግዚአብሔር። እንደዛ የሚያደርግ አምላክ ነው። ይህንን እግዚአብሔርን ማምለክ ይሄንን እግዚአብሔርን መታመን ወደዚህ ወደ እግዚአብሔር መምጣት በዚህ በእግዚአብሔር ላይ ልብንና ተስፋን ማስደገፍ በምድር ላይ ካሉ ነገሮች ሁሉ እጅግ በጣም የበለጠ የመጠቀ በጣም አስደናቂ ግንዛቤ ውስጥ መግባት ነው። አሁን ወደ ከርሴ ጋር ወደ ተያያዘውና የቁጥር 14 ክፍል ወደ ሆነው የመጨረሻ ክፍል ወደ ሆነው እመጣለሁ። ይህ እግዚአብሔር እኛን ምን ያደርገናል? ይመራናል ይላል። አሁን ጥቅሱን ላንብብላችሁ። ከሁለቱም ትርጉሞች አነባለሁ ከ1962 እና ከ1879። ይህንን የማደርግበት ምክንያት በደንብ ሀሳቡን እንድትጨብጡ ነው። እኔ እንደዚህ ነው ማጠናው መጽሐፍ ቅዱስን ሳጠና እና ይህ ቁጥር 14 በእርግጥ ሁለተኛው ክፍሉ ትንቢት ነው እና ምንድን ነው የሚለው? እርሱም ይላል ለዘላለም ይመራናል ይላል። ይሄ 1962 ትርጉም ነው። የ1879 ደግሞ እሱ እስከ ሞት ወዲያ ድረስ ይመራናል ብሎ ይናገራል። የሂብሩ በትክክል የተቀመጠው እዚህ 1879 ላይ ነው። እሱ እስከ ሞት ወዲያ ድረስ ይመራናል። የእንግሊዝኛው ቅድም አንብቤላችኋለሁ ምንድን ነው የሚለው ሂዊል ጋይዳስ አንቱ ዴዝ ነው የሚለው እስከ ሞት ድረስ ይመራናል ነው የሚለው እና አንቱ የሚለው የእንግሊዝኛው ቃል የሂብሩን አይወክልም። የሂብሩ ኦቨር ወይም ቢዮንድ ነው የሚለው ሀሳቡ። እና እግዚአብሔር የሚባለው አምላክ ከሞት ባሻገር ሁሉ ምንም ያደርግ ነው የሚመራ አምላክ ነው የሚልን ሀሳብ ነው ያለው። እና ይሄ እኛን ይመራል እስከ ሞት ወዲያ ድረስ ይመራል የሚባለው ነገር የምሪት ነገር ነው እና አሁን አዲሱን ዓመት ስንቀበል ወይም ደግሞ እስከምንሞት ድረስ በዚህ ምድር ላይ መሪ ያስፈልገናል። መሪ ይሄ እግዚአብሔር እኔ ልመራችሁ ዝግጁ ነኝ፣ ራሴን እግዚአብሔር ነኝ፣ ግን ራሴን በመሪነት ቦታ ላይ ፊት ለፊታችሁ እየሄድኩ ልመራችሁ ራሴን አስቀምጣለሁ የሚል ሀሳብ ነው ያለው። እግዚአብሔር በጣም አስደናቂ አምላክ ነው እና ምሪት ያስፈልገናል። ምሪት የሚባለው ነገር የብዙ ሰዎች ጥያቄ ነው። የብዙ ሰዎች ወጣቶች የሚመራቸው መሪ ያስፈልጋቸዋል። ትልልቆች በእኛ ዕድሜ ያሉ የሚመራን መሪ ያስፈልገናል። እዚህ ጋር እኔ አንድ ነገር ልንገራችሁ። ምሪት በጣም አስፈላጊ ነገር ስለሆነ ሰዎች ሁሉ ለምሪት ይሮጣሉ። አንዳንድ ሰዎች ምሪት ማግኘት የሚፈልጉት ከፍልስፍና ነው የሚፈልጉት። አንዳንድ ሰዎች ምሪት ማግኘት የሚፈልጉት ከጠንቋዮች ነው። አዲስ አበባ ውስጥ የሚታተሙ ጋዜጦች ያሉ የኮከብ ቆጣሪ ጋዜጦች፣ ኮከብ የሚናገሩ ይሄ አንዳንድ ጊዜ በታክሲ ላይ ሆኜ አነብ ነበር። አንዳንድ ሰዎች ኮከባቸው እንደዚህ ነው፣ ኮከባቸው እንደዚህ ነው የሚባል እና ሴቶችም ወንዶችም በዛ ላይ የሚሰጡት ኮመንቶች ነበሩ። እና ኮከብ ቆጣሪዎች እንዲመሯቸው የሚፈልጉ ሰዎች አሉ። እኛ ገጠር ውስጥ ደግሞ የቡና አተላ ልክ ቡና ከተጠጣ በኋላ አተላው ይተርፋል አይደል? እንደዚህ ዘቀዝቁና ሰዎች አተላውን ያነቡ ነበር። የምን ፍላጎት መሰላቸው? የምሪት ፍላጎት ነው። አተላ፣ የቡና አተላ እንኳን እንዲመራቸው የሚፈልጉ ሰዎች አሉ። እጃቸው፣ መዳፋቸውን የሚያስነብቡ አጋጥሟቸው፣ አቅም መዳፋቸውን፣ በተለይ ከቻይና ከጃፓን የመጡ ሰዎች በዚህ የተካኑ ናቸው ይባል፣ ጠንቋዮች ናቸው እስቲ መዳፍህን አሳየኝ ይሉናል እና ይሄኛው አቅጣጫ ወደዚህ አዘብኩ ወደዚህ የዞረው ወደዚህ የዞረው ወይም ጥቃቅኑ መስመር እንደዚህ አንብበው አንተ እንዲት ሆናለ እንዲት ሆናለ ብለው ይናገራሉ። ምሪት ሰዎች ሁሉ የሚጠይቁት የሚፈልጉት ነገር ግን ይገርማቸዋል። በዓለም ውስጥ የምናገኘው ምሪት የትም ይሁን የት አስተማማኝና ወሳኝ እውነተኛ አይደለም። ለዚህ ነው አሁን ፕሮቴስታንቱ ዓለም ውስጥ ስንመጣ ብዙ ሰዎች ነቢያት ሐዋርያት ነቢያት ትንቢት ትንቢት የሚባል ቦታ መሄድ የሚፈልጉት በውስጣቸው ምን አለ መሰላቸው የምሪት ጥማት አለ ያን የምሪት ጥማትን ለማርካት ነብይ ከሌ ነብይ ከሌ ጋር ለመሄድ ይፈልጋሉ እዚ ግን ዛት ኢስ ፎልስ ትክክል አይደለም መጽሐፍ ቅዱስ የሚናገረን ነገር እውነተኛና ታማኝ መሪ ማን ነው እግዚአብሔር ብቻ ነው አሁን ይህንን ቃል ተመልከቱ። ለዓለምና ለዘላለም ይሄ አምላካችን አምላካችን ነው ብሎ እሱ ደግሞ እስከ ሞት ወዲያ ድረስ ምን ያደርገናል ነው የሚለው ይመራናል ብሎ ነው የሚናገረው። እዚህ ምድር ላይ እስካለን ደግሞም ከሞት በኋላም ጭምር የታወቀ የታመነ አስተማማኝ ሁሉን የሚችል መሪ ማ ብቻ ነው እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ራሱን ያስቀመጠው ለእኛ እኛን ከመውደዱ ከማፍቀሩ የተነሳ በመሪነት ቦታ ነው። እኔ ልምራችሁ፣ እኔ ልምራሽ፣ እኔ ልምራህ እያለ ነው የሚናገረው እና በጣም አስደናቂ ግሩም የሆነ ነገር ነው የእግዚአብሔር ቃል እዚህ ቦታ የሚናገረን። በእርግጥ ይሄንን ሀሳብ ሳስብ ምሪት የሚያስፈልገው ስለወደፊት ነው። ስለወደፊት ነው። የወደፊት የወደፊታችን ነገር የብዙዎች የወደፊት አጠራጣሪ የማይታወቅ ቢመስልም እንኳን የተያዘውና የሚመራው በታመነው በእግዚአብሔር እጅ ከሆነ አስተማማኝ ነው። አንዳንድ ሰዎች ምክር አይሰሙም በዚህ ምድር ላይ እና ምክር ካለመስማታቸው የተነሳ ሰይጣንና ይሄ ዓለም የሚመራቸው በጣም ወደ መጥፎ ሁኔታ ነው። እግዚአብሔር ግን የሚመራን ከሆነ ሁሉ ጊዜ ታማኝ ነው። እግዚአብሔር በምንም አይነት መንገድ አይጥለንም። እኔ አሁን ቅድም እናንተን እየጠበቀው እዚህ ከአምልኮ በኋላ ከዚህ ከቨርጂኒያ አካባቢ አንዲት እህት ደወለችልኝ እና ፓስተር፣ እዚህ ናሽቪል የሆነ ነገር ሰምተሃል አለችኝ። ምንድን ነው አልኳት። አንድ ፓስተር አለ እዛ ናሽቪል እና ታውቀዋለህ አለችኝ። ስሙን ንገርኝ አልኳት። አቀው አለው መሰለኝ ስሙን ሰምቻለሁ፣ ግን በአካል እንደዚህ ተያይተን አናቅም እና ብዙ እውቀት የለኝም ብዬ እንደማላቀው ገለጥኩላት ግን ባለፈው ሳምንት ከልጆቹ መካከል አንዱ ብዙዎቹ ዚኔ የተወለዱት እና አንዱ የሆነ ቦታ ሄዶ ወደ 22 23 ዓመት የሆነው ነው፣ ወጣት ነው እና ቤት ተመልሶ እቃውን አስገብቶ እንዳረፈ የሆኑ ጓደኞቹ ይደውሉለታል፣ የሆነ ሬስቶራንት እንገናኝ ብሎ ልክ ሬስቶራንት እዛ የሆነ ከኬኤፍሲ ነው አካባቢ ነው እንደመጣ ከመኪና ወርደው በሽጉጥ ቷቷቷቷት አድርገው ገደሉት እና ጠፉ። ያሳዝናል። አያሳዝንም? የሚሰብር ስብራት የሞላበት አገር ውስጥ ነው ያለ ነው እና ምን አለችኝ ልጅህን ጓደኞች እንዳይዝ ንገረው። ምናልባት እነዚህ ሰዎች በሆነ ነገር ተጣልተዋል፣ በንግድ ተጣልተዋል ነው የሚባለው። ግን ሉክ ምን ያህል ሰባሪ እንደሆነ፣ እኔ በጣም ነው ያዘንኩት። በፐርሰናል ያውቀዋለሁ ሰው ፓስተሩን ነው የምትለኝ። እኔ አላውቀውም ግን በጣም ያሳዝናል። ሰዎች እግዚአብሔርን መሪያቸው ካላደረጉ፣ እግዚአብሔር እንዲመራን ለእግዚአብሔር ምሪት ራሳችንን ካልሰጠን ይቺ ዓለም ትመራናለች። እግዚአብሔር ካልመራን ሰይጣን ይመራናል። ለእግዚአብሔር ካልመራን ሀሳባችን ይመራናል። ምኞታችን ይመራናል። ስሜታችን ይመራናል። ግን ማንኛውም የሚመራን ነገር ዋቴቨር ዩ ኮል ኢት ወደ ተሳሳተ አቅጣጫ ነው የሚወስደን። እግዚአብሔር ግን የሚመራን ከሆነ ወደ ጤናማና ወደ ትክክለኛ ነገር ነው የሚመራን። አሁን እኔ ይህንን የሞተውን ልጅ መንቀፌ ወይም ብሌም ማድረግ አይደለም፣ ምክንያቱም የነገሩን ስረ መሰረት አላውቅም። ግን እዚህ ያለንበት ምድርና ያለንበት ሕይወት እግዚአብሔር የማይመራን ከሆነ ሁልጊዜ አደጋ ያለበት ነው ልላችሁ ነው። ይሄ እግዚአብሔር ግን እስከ ዘላለም እኛን ምን ያደርገናል? ይመራናል። እስከ ሞት ወዲያ ድረስ ይመራናል። ይሄንን ሳስብ እኔ መዝሙር 73ን በግድ ማንሳት አለብኝ። መዝሙር 73 ላይ ያለውን ቁጥር ለማንሳት አንድ ጥያቄ ጠይቄ ነው። ጥያቄው ይሄ እግዚአብሔር ይመራናል የሚለውን ጥያቄ ሀሳብ በምናስብበት ጊዜ አንድ ጥያቄ መጠየቅ አለብን። እግዚአብሔር የሚመራን እንዴት ነው? ደግሞም በምንድን ነው የሚመራን? የሚሉትን ሁለት ጥያቄዎች መጠየቅ አለብን። እነዚህን ሁለት ጥያቄዎች የምንጠይቅ ከሆነ መልስ የምናገኘው ከሌላ የምሪት ክፍል ላይ ነው። አሁን እዚህ ጋር በዚህና በዚህ እግዚአብሔር ይመራቸዋል የሚለውን ነገር ስለማናይ እና መዝሙር 73 ቁጥር 24 ላይ መግቢያዬም ላይ ጽፌዋለሁ፣ እዚህም ጋር ጽፌዋለሁ እና እንደዚህ የሚል ቃል ተጽፎ ታገኛላችሁ። አንተ በምክርህ ትመራኛለህ በኋላም በክብርህ ትቀበለኛለህ ብሎ ይናገራል። እግዚአብሔር አንተ ነው የምትመራኝ፣ ግን በምንህ ነው የምትመራኝ ነው የሚለው። በምክርህ ነው የምትመራኝ እና በኋላ ደግሞ በምክርህ እየመራሃኝ በመጨረሻ ደግሞ ምን ታደርገኛለህ? በክብርህ ትቀበለኛለህ ብሎ ነው የሚናገሩ። በጣም ይገርማል። እግዚአብሔር ሰዎችን በምንድን ነው የሚመራው እንዴት ነው የሚመራው የሚለውን ነገር ስንጠይቅ፣ እግዚአብሔር በምክሩ ነው የሚመራው። ምክሩ የሚለውን ነገር በዚህ በእግዚአብሔር ቃል ውስጥ ስናስስ ምንድን ነው ተብሎ ነው የምናገኘው እኩል የተተረጎመው ቃሉ በሚለው የእግዚአብሔር ምክር የእግዚአብሔር ቃል ውስጥ ነው ያለው። የእግዚአብሔር አመራር በቃሉ አማካኝነት ነው፣ በፈቃዱ አማካኝነት ነው። እግዚአብሔር ድብቅ የሆነ አመራር የለውም። ግልጽ የሆነ መርሆ እና መመሪያ አለው በቃሉ ውስጥ። አንድ ሰው መጥቶ እንዲህና እንዲህ ማድረግ አለባችሁ ብሎ ሊናገረን በማይችል መንገድ በግልጽነት መጽሐፍ ቅዱሳችን የእግዚአብሔርን አመራር አስቀምጧል። በእርግጥ ችግሩ ግን እኛ ለመመራት ፈቃደኞች ነን ወይ፣ ደግሞ የእግዚአብሔር ምሪት በእርግጥ ያስፈልገናል ወይ የሚለውን ጥያቄ መጠየቅ አለብን። እግዚአብሔር ሊመራን ያስፈልገናል ወይ? እኔ መልሴ አዎን ነው። መቶ በመቶ አዎን ነው። ምክንያቱም ስሜታችን፣ ፈቃዳችን፣ ሰይጣን፣ ኃጢአት፣ ዓለም የሚመሩን ከሆነ ወደ ተሳሳተ አቅጣጫ ነው የሚወስዱን። እግዚአብሔር ግን የሚመራን ከሆነ ወደ ጤናማ ሁኔታ ነው የሚወስድን። እና እኔ ይህንን ሳስብ መዝሙረ ዳዊት 73 ቁጥር 22 እና 23 ላይ ያሉትን ነገሮች እርግጥ ምሪት ያስፈልገናል ወይ የሚለውን ነገር ለማብራራት እጠቀምባቸዋለሁ። ያነበብኩላችሁ መዝሙር 72 ቁጥር 23ን ነው፣ ግን ቁጥር 22 እና ቁጥር 24 ነው ያነበብኩት። 22 ና 23 ላይ እንደዚህ ተብሎ ተጽፏል። ይሄ አንተ ትመራኛለህ በምክርህ የሚለውን ከመናገሩ በፊት ምን ብሎ አልመሰላችሁ ያን ጊዜ እኔ ደንቆሮ ነበርኩ አላወቅኩምም እውቀትም አልነበረኝም በአንተም ዘንድ እንደ እንስሳ ነበርኩ ብሎ ቁጥር 24 ላይ አንተ በምክርህ መራሃኝ ወደሚለው ነገር ሲመጣ ታያላችሁ እና ምንድን ነው የሚለው ይሄ እኔ ካንተ ውጭ በነበርኩበት ጊዜ እንደ ደንቆሮ ነበርኩኝ። ማለት ደንቆሮ የሚለው በአማርኛ የተተረጎመው ኢግኖራንት የሚለውን ለማሳየት ነው። ምንም የማላውቅ እንደገና ተደግሟል። እና ምንም የማላውቅ ሰው ነበርኩኝ። እንዳውም በፊት እንደ እንስሳ ነበርኩኝ። እኔ እዚህ ጋ እንደ እንስሳ ነበርኩኝ የሚለውን እና እውቀት የለኝም የሚለውን ለማሳየት የማስበው እኔ ከሞኞች መካከል ምንም ከማያስተውሉ ሰዎች መካከል እንደ አንዱ ነበርኩ። ምንም አላውቅም ነበረ እና ከዚህ የተነሳ ያም ወዲህ ሲለኝ ወደዛ ሲሄድ፣ ያም ወዲህ ሲለኝ ወደዚህ ሲሄድ እና የሚይዘውን የማላውቅ አይነት ሰው ነበርኩ። ይሄ የብዙ ሰዎች መገለጫ እውነት ነው፣ ግን ደግሞ አለና በፊት እንደ እንስሳ ነበርኩም ብሎ ተናገረ እና ማለት ምን ማለት ነው እንደ እንስሳ መሆን ማለት የምመራው በምንድን ነው ማለት ነው። በደመ ነፍስ ነው። ደመ ነፍስ ታውቃላችሁ ኢንስቲንክት የሚባል ነገር ነው። ደመ ነፍስ እንስሶች የሚመሩበት መመሪያቸው ነው። እኛ ግን አይምሮ አለን። በእርግጥ አይምሮም እንኳን ኖሮን ውስጣችን በኃጢአት የተበከለ ስለሆነ ልክ እንደ እንስሳ ነው አክት የምናደርገው እና እኔ እዚህ ጋር ማንንም ሰው እንስሳ ብለን የመጥራት መብት የለን። ግን ራሳችንን እንስሳ እንደ እንስሳ ሆኛለሁ ብሎ የመጥራት መብቱ አለን እንዳውም ከእንስሳም በታች ነኝ ብሎ የመጥራት መብቶ አለ፣ ስለ ራሳችን ግን። ሌላውን ሰው እንስሳ ማለት አንችልም። እና ይሄ ሰው ስለ ራሱ ነው የሚናገረው። በፊትህ እንደ እንስሳ ሆንኩ ምን ማለት ነው? እኔ ምሪት የሚባለውን ነገር ከአንተ እንደሚያስፈልገኝ ሳላውቅ በብዙ ነገሮች በራሴ እንስሳነት ባህሪ ስመላለስ ነበረ። እና አርቄ መመልከት አልችልም ነበረ እንስሶች ከታሪክ ተምረው የወደፊታቸውን አያስተካክሉም እና ከታሪክ አልማርም ነበረ። ስለ ወደፊት እንስሶች ምንም አይጨነቁም። እንስሶች የሚጨነቁት ስለ ሳሩ ብቻ ነው። አሁን ስለሚግጡት እና ባፋቸው ውስጥ ስላለ፣ ሆዳቸው ውስጥ ስላለ። በእነዚህ እንስሶች አመንዣኪዎችና የማያመነጅኩ ብለ ነው የሚታወቁት አይደል? አመንዣኪዎች ሆዳቸው ውስጥ ተቀምጦ በኋላ ተመልሶ ስለሚያመንዥኩት ነው የሚያውቁት የሚያስቡትም ስለዛው ነው ስለሌላ ማሰብ አይችሉም ስለ ሳሩኑ ምድር ምድር ነው የምመለከተው የእኔ እዚህ እዚህ እዚህ እና ምክር ለመስማት ፈቃደኛ አልነበርኩም እልከኛ ግትር የማልሰማ የማልታዘዝ አይነት ሰው ነበርኩኝ ነው የሚለው እንደዚህ አይነት ሰው መሆኑን ያላወቀ ሰው ምሪት አይጠይቅም ከእግዚአብሔር እንደዚህ አይነት ሰው መሆናችንን ስናውቅ ብቻ ነው እኔ ምሪት እፈልጋለሁ ከማ ሁሉም ከሚያውቅ ጠቢብ ከሆነ የመጀመሪያውን ከመጨረሻው ከሚረዳ ከእግዚአብሔር እና የዘላለም ዋስትና ካለው ከማይሳሳት ሁሉም ከሚያውቅ ጠቢብ ከሆነው ከአንተ ዘንድ ምሪት እፈልጋለሁ ማለት የምንችለው ምሪት የሚያስፈልገን ሰዎች መሆናችንን ስናውቅ ነው። መዝሙር ሰባ ሦስት ላይ ያንን ከተናገረ በኋላ ነው አሁን አንተ ነህ የምትመራኝ። በምክርህ ምራኝ በፈቃድ ምራኝ፣ በቃል ምራኝ፣ በእውነት ምራኝ ወደ ማለት መምጣት የምንችለው እና እኔ ወገኖች፣ አሁን ዛሬ የምናገረውን ሀሳብ ጨብጣችሁ ከሆነ ይሄ እግዚአብሔር ትልቁ እግዚአብሔር፣ ጠቢቡ እግዚአብሔር፣ ሁሉን ቻዩ እግዚአብሔር፣ መጠጊያ እግዚአብሔር፣ የፍቅር ደግነት ያለበት እግዚአብሔር ሊመራን ፈቃደኛ እንደሆነ እንድናስብና ወደ ሱ ምሪት እንድንመጣ ልባችንን በሱ ላይ እንድናሳርፍ ነው የመጨረሻው የመዝሙር 73 አንተ በምክርህ ትመራኛለህ ካለ በኋላ የመጨረሻው ምንድን ነው የሚሆነው? ከሞት ወዲያ ትመራለህ የሚለውም የመዝሙር 48 14 የ1879ን ትርጉም ስናስብ ምን ማለት ነው? ምንድን ነው መጨረሻው የሚለውን ስናስብ የመዝሙር 73 ቁጥር 24 ጥሩ ማጠቃለያ ይሰጠናል። ይሄ እግዚአብሔር በክብር የሚቀበል አምላክ ነው። እግዚአብሔር መሪ ነው። እግዚአብሔር ሕዝቡን ይመራል። አንተን አንቺን ለመምራት ፈቃደኛ ነው። ቅድም እንዳልኩት ብዙ ጊዜ ሁለት ሶስቴ ደግሜዋለሁ። ራሱን በመሪነት ቦታ ላይ ለእኛ መሪ ለመሆን ያስቀመጠ አምላክ ነው። እንደዚህ አይነት አማልክት በምድር ላይ የሉም። አማልክት ከሚባሉት መካከል የእኛ እግዚአብሔር ብቻ ነው። ሰው ልምራ የሚል ስለሚያስብልን ስለሚያዝንልን እና እግዚአብሔር እኔ እዚህ ጋር አንድ የተናገርኩት ነገር አለ። እስከ ወንዙ ድረስ አድርሶ በል እንግዲህ እዚህ ጋር አድርሻለሁ፣ ዋኝ ተሻገር ብሎ ዋኝና ተሻገር የሚል አምላክ አይደለም። እስከ ችግሩ ጫፍ ድረስ አድርሶ እንግዲህ እስከዚህ ድረስ አድርሻለሁ፣ ችግሩን ደግሞ በምትፈልገው መንገድ ተወጣ የሚል አይነት አምላክ አይደለም። መጽሐፍ ቅዱስ ላይ ፈረስ ያደርሳል እንጂ አይዋጋም የሚል ሀሳብ በፍጹም አታገኘውም። እግዚአብሔር ያደርሳል ደግሞም ምን ያደርጋል? ይዋጋል፣ ደግሞም ያሳልፋል። ይሄ ነው የእግዚአብሔር ሀሳብ። ስለዚህ እግዚአብሔር ይመራን፣ ይመራን እና በመጨረሻ ደግሞ ተቀባይም ይሆናል። አሁን እኔ በጣም ተደንቄበታለሁ ይሄንን ሀሳብ። የሚመራን እግዚአብሔር በመጨረሻ ተቀባያችን ነው የሚሆነው እና ሲቀበለን እዚህ እኛ ሰው ቤት ስንሄድ ወይም አንድ ቦታ ስንሄድ ሰዎች ሲቀበሉን አይተናል። እና እንደዛ አይደለም እግዚአብሔር የሚቀበለን ሲቀበለን ምን ብሎ ነው የሚቀበለን? ዌልካም፣ እንኳን ደህና መጣሽ፣ እንኳን ደህና መጣህ፣ በልጄ ደም የታጠብክ በልጄ ደም በክርስቶስ ኢየሱስ ደም የነፃህ እና የክርስቶስን ኢየሱስን ጽድቅ የለበስሽ የለበስህ፣ እንኳን ደህና መጣችሁ ብሎ አሁን ወደ አዘጋጀሁላችሁ ቦታ ግቡ ብሎ ነው የሚቀበለን። ምናልባት ወዴት ብለን መጠየቅ እንችል ይሆናል። እግዚአብሔር አንድና ግልጽ መልስ ነው ያለው፣ ወደ ክብር፣ ወደ ክብር፣ ወደ ክብር ነው የሚለን እግዚአብሔር። መርቶ መርቶ መርቶ ወደ ምንድን ነው የሚቀበለን? ወደ ክብር ነው የሚቀበለን። ወደ ውርደት በፍጹም። ሰይጣን ነው ይመራ ይመራና፣ ሰዎችን ያዋረዳል። ዓለም ትመራ ትመራ እና ሰዎችን ታዋረዳለች። ኃጢአት መርቶ መርቶ ሰዎችን ውርደት ላይ ነው የሚጥለው። እግዚአብሔር ግን ወደ ክብር ነው የሚቀበለን። ኦ እንዴት አይነት ድንቅ እግዚአብሔር ነው ይሄ እግዚአብሔር! በዚህ እግዚአብሔር ላይ ልብን ማሳረፍ ህይወትን ማሳረፍ በጌታ በኢየሱስ ክርስቶስ በኩል ከዚህ እግዚአብሔር ጋር መጣመር የእሱ ህዝብ መሆን እሱ የእናንተ እናንተ ደግሞ የእሱ መሆን አስደናቂ ነገር ነው እና በዚህ ዘመን ብቻ ሳይሆን በሚመጡት አመታቾቻችሁ እግዚአብሔር ይሄ እግዚአብሔር አሁንም ደግሜ ልበለው፣ ይሄ እግዚአብሔር ምናችን ነው? ለዘላለም አምላካችን ነው። ቅድም ብያለሁ፣ ምንም ነገር ለዘላለም የኔ ነው የምንለው ነገር በምድር ላይ የለም። እግዚአብሔርን ብቻ ግን ማለት እንችላለን፣ ለዘላለም የኔ እግዚአብሔር ነው። ደግሞ ለዘላለም እስከ ሞት ከሞትም ባሻገር ምንም ያደርግ አምላክ ነው፣ የሚመራ አምላክ ነው። እዛም አያበቃም ደግሞ በክብሩ በመንግስተ ሰማይ በልጄ ደም የታጠብሽ በልጄ ደም የታጠብክ ብሎ ወደ ክብር የሚቀበለን አምላክ ነው። ይህንን ልባችሁ ውስጥ ብታስቀምጡ፣ ይህንን በልባችሁ ብትይዙ አምላካችሁ እግዚአብሔር እስከ መጨረሻ ከእናንተ ጋር የሚሆን እና የሚመራችሁ አምላክ ይሆንላችኋል። እግዚአብሔር ይባርካችሁ። ስለ ቃሉ የተባረከ ይሁን። እሱ አጭር ጸሎት ጸልየን እንጨረስ።